በፈረንሳይ ፕሬዚዳንታዊ ምርጫ አክራሪዋ ብሔርተኛ ማሪን ሎፔን በተቀናቃኛቸው ኢማኑኤል ማክሮን ድል መነሳታቸው በይፋ ከተገለጠ ገና ሁለት ቀናት መቆጠሩ ነው። በምርጫ ውጤት ላይ ግን በዓለም ዙሪያ የሚስተጋባው ምላሽ እየጎረፈ ነው ይላል መንደርደሪያው በሀገራችን የአውሮፓ ህብረት አባልነት ላይ በሀገራቸው የአውሮፓ ህብረት አባልነት ላይ ሁለቱ መሪዎች ያላቸው አቋም ፍጹም የሚጣረስ ሲሆን ሎፔን ፈረንሳይ ከህብረቱ እንድትወጣ አድርጋለሁ ሲሉ ቆይተዋል። ወጣቱ መሐልተኛ ፖለቲከኛ ማክሮን ግን የህብረቱ ወዳጅ ናቸው፣ ብዙ ጥያቄዎች ቢኖሯቸውም። ማርያም ያዲያሎ ያጠናቀረችውን ዘገባ ዝርዝር ሰለሞን አባተ ይዘው ቀርበዋል። ኢዘቦይ ወንድ ልጅ ከነቃ ይላል አንድ የጀርመን ጋዜጣ፣ ድፍን አውሮፓና አሜሪካን የፈረንሳይ ጉዳይ ይመለከተኛል የሚል ሌላውንም ዓለም ሁሉ ላስማጠው የፈረንሳይ የምርጫ ውጤት ዘገባ የሰጠው ርዕስ ግልግል አውሮፓ አሸነፈች አለ። ሌላው ደግሞ እንዲያው መንገድ ላይ ከሚተራመሰው ሰው መካከል በኢማኑኤል ማክሮን ግዙፍ ድል እፎይታ የተሰማቸው ብዙ ቢሆኑም በዘንድሮ ምርጫ ምርጫ በማጣታቸው የቆዘሙም ጥቂት አይደሉም። መጨረሻው እንዲህ መሆኑ አሳዝኖኛል፣ ምክንያቱም ማክሮን የሁሉም ሰው ምርጫ አይደሉም። ለአውሮፓ ግን መልካም ሆኖላታል። ለማንኛውም ሎፔን ባለማሸነፋቸው አምላክ ይመስገን። የጀርመን ቻንስለር አንጌላ መርከል የማክሮንን ድል ዜና እንደሰሙ ስልካቸውን ብድግ አድርገው ተመራጩ ፕሬዚደንት ዘንድ ለመምታት ጊዜ አልወሰደባቸውም። ኢማኑኤል ማክሮን በሚሊዮኖች የሚቆጠሩ ፈረንሳውያንን እንዲሁም የብዙ ጀርመናውያንን እንዲሁም የመላይቱን አውሮፓ ተስፋ የተሸከሙ ሰው ናቸው። ደፋር የሆነ አፍቃሪ አውሮፓ ዘመቻ ነው ያካሄዱት። ለዓለም ክፍት መሆን እንደሚያስፈልግ የሚያምኑ ሰው ናቸው። ለማህበራዊ ገበያ ምጣኔ ሀብትም በጽናት የቆሙ ናቸው። ኢስቶኒያ ዋና ከተማ ታሊን ላይ የተሰበሰቡ የባልቲክ ሀገሮችና የፖላንድ መሪዎች የማክሮንን ድል በጸጋ መስማታቸውን አሳውቀዋል። የፈረንሳይ ምርጫ ውጤት የሚናገረው የተባበረች አውሮፓ፣ የምትበለጽግ አውሮፓ፣ ደህንነቷ የተጠበቀ አውሮፓ በግዙፍ እሴቶቿ ላይ ተመርኩዛ ሰብአዊ መብቶችን በማክበሯ ላይ ጸንታ መጻኢ ዕጣዋ ብሩህ መሆኑን ነው። የሊትዋንያው ጠቅላይ ሚኒስትር ሳውሊዩስ ስክቬርኔሊስ ናቸው። በሌላ በኩል ደግሞ ለንደን ላይ የቅስቀሳ ዘመቻ ሲያደርጉ የነበሩት የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ሲናገሩ፣ ሀገራቸው ከአውሮፓ ሕብረት በምትወጣባቸው ድርድሮች ላይ እጆቻቸውን እንደ ማክሮን ሁሉ ጠንካራ ሊያደርግላቸው የሚችል ስልጣን መራጮች እንዲሰጧቸው ጠይቀዋል። እንግሊዝ ውስጥም ወደ ድርድሩ ጠረጴዛ ጠንካራ አቋም ይዘን መቅረብ የሚያስችለን አቅም ያለን መሆኑን ማረጋገጥ አለብን። የዩናይትድ ስቴትስ ፕሬዚደንት ማክሮንን ለታላቁ ድሎ እንኳን ደስ አለዎ ለማለት የመረጡት የትዊተር አካውንታቸውን ነው። አብረው ለመስራትም ብርቱ ፍላጎት እንዳላቸው ተናግረዋል ዶናልድ ትራምፕ። ከመራጭ የስድሳ ስድስት ከመቶውን ድምፅ ያሸነፉት ማክሮን እኮ ማን እንደሆኑ እንኳ የዛሬ አምስት ዓመት ከፈረንሳውያን የሚያውቅ ቢኖር የቅርብ ጓደኞቻቸውና ቤተሰቦቻቸው ነበሩ። ዛሬ ፈረንሳይን የምታክል ታላቅ ሀገር እና ግዙፍ ምጣኔ ሀብት የማሽከርከር ትልቅና ከባድ ፈተና ተደቅኖባቸዋል። ስለዚህም ተከታዩ የሀገር ውስጥ ፈተናቸው በፓርላማቸው ውስጥ በቂ መቀመጫዎችን ማሸነፍ ነው የሚሆነው። ከዚያ በኋላም አከናውናለሁ ብለው ቃል የገቡባቸውን ጉዳዮች ለማሳካት በሕግ መወሰኛ ምክር ቤት ውስጥ በቂ ድጋፍ ማግኘት ይኖርባቸዋል። የካርኔጊ ዓለም አቀፍ ሰላም ጥናት ተቋሙ ባልደረባ ኤሪክ ብራትበርግ ናቸው። ይህንን ሐሳባቸውን ለቪኦኤ በስካይፕ የሰጡት ማክሮን ሰሞኑን በሚጠሩት የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ እና ሰባቱ ባለጠጋ አገሮች ቡድን ጂ ሰባት ጉባኤዎች ወቅት በዓለም አቀፍ መድረኮች ላይ ምን ዓይነት የአመራር ብቃት እንደሚኖራቸው ይታያል ብለዋል ብራትበርግ።